አቶ ዘሪሁን አበበ ይግዛው በለንደን የኢትዮጵያ ኤምባሲ የፖለቲካ ጉዳይ ኃላፊና የታላቁ ሕዳሴ ግድብ የድርድር ልዑክ ቡድን በውጭ ጉዳይ ሚኒስቴር የድርድር ልዑክ ቡድን አባል ኢትዮጵያ አማራጫ የምትለው የመፍትሄ ሀሳቦች ምን ነበሩ? በተለያዩ ድርድሮች የቀረቡት የመፍትሄ ሀሳቦቻችን የመፍትሄ ሀሳቦቻችን በዋናነት ኢትዮጵያ የምትለው አንደኛ ግብፅ ትኩረቷን አሁን እንግዲህ ነጭ ፈረስ ላይ ነው ያለችው ግብጽ ኢትዮጵያ ረጅም ርቀት ሄዳለች። ከዓለም አቀፍ የባለሙያዎች ቡድን ምስረታ ጀምሮ እስካሁን ድረስ በጣም ረጅም ርቀት ሄዳለች። የግርጌ ተፋሰስ ሀገራትን ስጋት ለማስወገድ ማለት ነው። ይህንን በማድነቅ ይህንን በማመስገን ምክንያቱም ታይቶ አይታወቅማ በተፋሰሱ ግብፅ ግድብ ስትገነባ ሱዳን ግድብ ስትገነባ ኢትዮጵያን እንዲህ ልናደርግ ነው ብለዋት አያውቁም። ኢትዮጵያ አንፕሬዚደንትድ ነው፣ ታይቶ የማይታወቅ ነው በተፋሰሱ ያመጣችው የትብብር መንፈስ። ይሄን በማድነቅ ትኩረታቸው መደረግ ያለበት የግድቡ የውሃ እሞላልና አለቃቀቅ ስርዓት ላይ ብቻ ነው። ስለ ሌላ የውሃ ክፍፍል የውሃ ድርሻ፣ እንደዚህ ወዘተ የሚል ነገር ልትገቡ አትችሉም ነው። ስለዚህ ግድቡ በስንት ዓመት ይሞላል፣ በምን ያክል ፍጥነት ይሞላል፣ ምን ያክል ውሃ ሲመጣ ኢትዮጵያ ምን ያክል ትይዛለች የሚል ነው። ሌላኛው መሰረታዊ የልዩነቱ ቅድም አብሮ የሚነሳው መሰረታዊ ልዩነቱ ለምሳሌ የረጅም ጊዜ የድርቅ አስተዳደር በተመለከተ ነው። ግብጾቹ ግድቡ እንዲሆን የሚፈልጉት እንዲሆን የሚፈልጉት ግብጾቹ ግድቡ የግብፅ ኢትዮጵያ ውስጥ ያለ ሌላ የድርቅ አስተዳደር ግድብ እንዲሆን ይፈልጋሉ። የድርቅ ውሃ ማመንጫ ውሃ አቅራቢ ግድብ እንዲሆን ይፈልጋሉ። ያ ተቀባይነት የለውም። በኢትዮጵያ በኩል የቀረበው ምንድን ነው? ያ ተቀባይነት የለውም ነው። ምክንያቱም ድርቅ ለጋራ የሚመጣ ስለሆነ ሶስቱም ሀገራት ኃላፊነት አለባቸው ነው። ስለዚህ በጋራ ኃላፊነት መንቀሳቀስ ሌላኛው አንዱ የመፍትሄ አካል ነው። እንዴት ነው የምንሄድበት ነው? ትብብርን መሰረት አድርገን ከሄድን ለእያንዳንዱ መፍትሄ ያለ ነው። ሙሌቱ ስርዓት ባለው መንገድ ማስካሄድ ይቻላል። ቅድም ጠቅሼዋለሁ። የጋራ መግባባት የተደረሰበት ነው። የረጅም ጊዜ የውሃ አለቃቀቅ ስርዓቱን በተመለከተ ሶስቱ ሀገራት በተፋሰስ ደረጃ የሚወሰን የውሃ ድርሻ ቢኖራቸው ኖሮ የችግር አይፈጠርም። የኢትዮጵያ ድርሻይን ያክል ነው፣ የግብፅ ድርሻይን ያክል ነው፣ የሱዳን ድርሻይን ያክል ነው፣ የዩጋንዳ ድርሻይን ያክል ነው የሚል ስርዓት ስላለ በዛ መልኩ ማስኬድ ይቻላል። ምክንያቱም ድርሻው ይደርሰዋል ማለት ነው። በፐርሰንት ይቀመጥ፣ በቁጥር ይቀመጥ፣ ያ መሰረት አድርጎ ውሃ ይደርሰዋል ማለት ነው እያንዳንዱ ሀገር። ኢትዮጵያ የምትገነባውን ግድብ ከራሷ ፍትሃዊ፣ ምክንያታዊ ተጠቃሚነት አንጻር ስለሆነ ድርሻ አላት ማለት ነው። በዛ ነው የምንሄደው። ስለዚህ ያ ስርዓት ግን አሁን የውሃ ክፍል የጋራ ስምምነት ስለሌለን የውሃ አለቃቀቁን በተመለከተ በመሪዎች መግለጫ ስምምነቱ በተቀመጠው መሰረት የጋራ የሚያግባባን ደንብና መመሪያ እናዘጋጅ። ያ ደንብና መመሪያ አመታዊ የውሃ አለቃቀቅ ስርዓት በመሆኑ ያን መሰረት አድርገን ወደ ግድቡ ምን ያክል ውሃ ይገባል፣ ምን ያክል ኢትዮጵያ ታመነጫለች፣ ምን ያክል አመነጨች ማለት የሚሄደውን ውሃ ስለሚወሰን በዛ መልኩ እናድርገው ነው። የቅንጅት መድረክንም በተመለከተ ያለው ምንድነው? በመሮች መግለጫ ስምምነት ጥሩ የሆነ እንትን አለን። በእያንዳንዱ ሀገር የውሃ ጉዳይ ሚኒስቴር ስር እንዲናበቡ የጋራ የቅንጅት መድረክ ይኖራል። ይሄ መነጋገር ስላለብን መረጃ መለዋወቅ ስላለብን መሆን ያለበት ነገር ነው። በዚህ መቀጠል አለበት የሚል ነው። ከዚህ ያለፈ ነገር ግን ጉዳዩን የሚያጓትት ዘላቂ ያልሆነ ስምምነትም ውስጥ የሚከትን ስለሆነ አያስኬድም ነው። ስለዚህ ለዚህ መፍትሄው አሁንም ምንድን ነው ቁጭ ብሎ ሶስቱ ሀገራት ባለቤት ሆነውበት እንደጀመሩት ይህ ውሃ ያስተሳሰራቸው በጋራ የሚኖሩት ሶስቱ ሀገራት ናቸው። አሁን ሶስቱ ሀገራት ባለጉዳይ ሆነው መደራደር አለባቸው ብለዋል። አሜሪካ በአሁኑ ወቅት በተለይም በፌብርዋሪ ሀያ ስምንት የወጣው በትሬጀሪ ሴክሬታሪ በኩል በስቲቨን ምንሺን በኩል የወጣው መግለጫ ከቶውንም በኢትዮጵያ በኩል የዚህ የመጨረሻ ሙከራና ሙሌቱ ከመከናወኑ በፊት ስምምነት ላይ ካልደረሰች ያንን መከወን አትችልም ወይም መሙላት አትችልም ወይም የመጨረሻ ሙከራ ማድረግም አትችልም የሚል ጠንከር ያለ መግለጫ አውጥተዋል። ይህ ሉዓላዊነትንም የሚጋፋ ጉዳይ ተደርጎ ተወስዷል በብዙዎች ዘንድ ኢትዮጵያንም ጨምሮ። እዚህ ደረጃ ላይ ያደረሳቸው ቀደም እንዳነሱት ታዛቢ ከሆኑ ይህ ከታዛቢነታቸው መስመር አላለፈም ወይ? በኢትዮጵያ በኩልስ ለእሳቸው የተሰጠው ምላሽ ምንድን ነው? እሳቸውንስ ከዚህ አይነቱ አቋም ላይ እንዲደርሱ ያደረጋቸው ጉዳይ ከምን የመነጨን ይላሉ? እንግዲህ የአሜሪካ የግምጃ ቤት ኃላፊ እዛ ደረጃ ላይ መድረሳቸው የሚያሳዝንም ነው የሚጠበቅም አይደለም። እንዲያው እውነት ለመናገር ዲፕሎማሲያዊም አይደለም፣ ፕሮፌሽናል ወይም ሙያዊም አይደለም፣ ስነ ምግባርም ይውለዋል። ትክክል አይደለም አካሄዱ። ለምን አሜሪካ እንደ ሀገር በዚህ ጉዳይ ላይ ስትሳተፍ በተመልካችነት በታዛቢነት ነው እየተሳተፈች ያለችው። ያ ችግር የለውም። ከታዛቢነት ወጥቶ እኔ ሰነድ ስምምነት ላርቅቅላችሁ እኔ ልወስንላችሁ የሚል ነገር በኢትዮጵያ ዘንድ ተቀባይነት የለውም። ፌብሩዋሪ አስራ ሁለትና አስራ ሶስት በነበረው ስብሰባ ሁለት ሻያ በነበረው ስብሰባ ክቡር የውሃ ሚኒስትር ዶክተር ስለሽ በቀለ የኢትዮጵያን አቋም ግልጽ አድርገዋል። ሰውየው እኛ ስምምነት እናረቅላችሁ ጉዳዩን አጣድፎ የመጨረስ ነገር አለ ፍላጎት አለ። እንደዚሁ ተጣድፎ የሚያልቅ ነገር አይደለም። ውስብስብ ነው ጉዳዩ በእርጋታ መታየት ያለበት ነው። እንዲዝም ላጣርሰን እንዲያውም ሙዝ ላጠዋቅ አይነት የሆነ አካሄድ ልንከተል አንችልም። በዚህ ጉዳይ ላይ የትውልዶች ጉዳይ፣ የሉዓላዊነት ጉዳይ ስለሆነ ማለት ነው። ያ ተነገራቸው። እኛ ስምምነት እናረቅላቸዋለን ሲሉ፣ የለም አታደርጉም፣ ስምምነት ካረቀቁ የሚያረቁት ሶስቱ ሀገራት ናቸው። በድርድራቸው መሰረት በመጡበት መሰረት እንልካለን። አትልኩም፣ አትችሉም ተብለዋል። እንደሚልኩ መጨረሻ ላይ ደረጃም እየደረሱ እንደሆነ ሲገባ በኢትዮጵያ በኩል በደብዳቤ አሳውቀናል። አታደርጉትም ማድረግ የለባቸውም ብለን ያን አልፎ ሲያደርጉ ስህተት ነው ማለት ነው። ዲፕሎማሲያዊም አይደለም ማለት ነው። ይሄን ኢትዮጵያ በግልጽ አሳውቃለች። በሀያ ሰባት እና በሀያ ስምንት ፌብሯሪ የነበረውም ስብሰባ ስብሰባ ልናደርግ ነው ኑ አሉ። እኛ አንችልም አስቀድመን አንችልም የብሔራዊ ምክክር እያደረግን ስለሆነ መምጣት አንችልም የሚል ተነግሯቸዋል ለሶስቱ ሀገራት ለግርጌ ተፋሰስ ሀገራትን ለታዛቢዎቹም፣ ለግብፅ፣ ለሱዳንና ለአሜሪካ እንደ ታዛቢ ለአሜሪካ የስብሰባውም ሆስት አድራጊ ማዘጋጅ ስለነበረ ተነግሮታል። አራዝሙት አንመጣም ተብለዋል። እንደዚህ ያለች ኢትዮጵያ ነው እንግዲህ የጠየቀች አስቀድማ ጠይቃ ነው በሀያ ሰባት ና በሀያ ስምንት ፌብሩዋሪ ስብሰባው የተካሄደው። ይሄ ስብሰባ ተካሄዶ ኢትዮጵያ በሌለችበት መግለጫ ወጥቷል። ያ መግለጫ ተቀባይነት የለውም። ኢትዮጵያ ወዲያውኑ ምላሿን ሰጥታለች። ለምንድን ነው በዛ ሶስት መሰረታዊ ነገሮችን በአሜሪካ ሙንሽን ሴክሬታሪ ሙንሽን የግምጃ ቤት ኃላፊው በመግለጫቸው የግድቡ ድርድር እንደተጠናቀቀ ይሄ አንደኛው ነው። ሁለተኛ ተጠናቋል ብቻ ሳይሆን ስምምነት ስላለ ኢትዮጵያ ያን ስምምነት መቀበል እንዳለባት፣ ሶስተኛ ይህን ስምምነት ሳትፈርም ኢትዮጵያ የግድቡ ሙሌት እና ሙከራ እንደማታደርግ የሚገልጽ ነገር ነው። እኔ ሶስቱ የዲፕሎማሲያዊ ከመሆናቸው ባሻገር ሶስቱ ሀገራት የተፈራረሙትን የመሮች መግለጫ ስምምነትን የሚጥስ ነው። ኢትዮጵያ በመሮች መግለጫ ስምምነት መሰረት እንቅስቃሴዋን እንደምትቀጥል ተናግራለች። አንድ ኢትዮጵያ ትናንትናም፣ ዛሬም ነገም ለድርድር ዝግጁ ናት። ምክንያቱም ይሄ ጉዳይ በድርድር መፈታት ያለበት ስለሆነ፣ በድርድር ማለቅ ያለበት ስለሆነ እንደራደራለን። አሁንም ድርድር ብቸኛውና ብቸኛው አማራጭ ስለሆነ ድርድሩ አላለቀም። ድርድሩን መጨረስ አለብን ነው አንደኛው። ይሄን ነው ሁለተኛው ስምምነት ስላለኝ ስምምነት ፈርሙ ነው። አንፈርምም፣ አናውቀውም፣ አንቀበለውም። ያን የተባለውን ሰነድ ለምን አታዘጋጁም እየተባሉ ከታዛቢነት ሚናችሁ ዘላችሁ ሂዳችኋል እየተባሉ ከታዛቢነት ውጭ ያደረጉት ስለሆን ተቀባይነት የለውም። ሶስተኛ፣ የግድቡን ሙሌትና የመጀመሪያ ሙከራ አታደርጉም የሚለው የት መጣ? ይሄ ግብፅ አስተሳሰብ ነው። ኢትዮጵያ አትቀበለውም? ኢትዮጵያ እኮ ይሄን ግድብ የምትገነባው በራሷ ውሃ ነው፣ በራሷ መሬት ነው፣ በራሷ ገንዘብ ነው። ክብለ ውጭ ጉዳይ ሚኒስትር እንዳሉት ኢትዮጵያ በአባይ ፍትሐዊ ምክንያታዊ ድርሻ አላት። ግድቧን የምትሞላው ከራሷ ድርሻ ነው። የምሮች መግለጫ ስምምነቱን ላይ የተቀመጠው ይሄንን የግድቡ የውሃ ሙሌት የግድቡ ግንባታ አካል ነው። ሶስቱ ሀገራት ጥናቶቹን የተቋረጡ ጥናቶች አሉ እነሱን ሲያካሄዱ በዛ መሰረት የግድብ አሞላል ደንብና መመሪያ ሲያዘጋጁ የሚያዘጋጇቸው ከግንባታው ትይዩ ነው፣ ኢን ፓራሌል ዊዘ ኮንስትራክሽን ዘጋደኝ ነው። የግንባታው ዲዛይን ሙሌቱንም የሚጨምር ስለሆነ የዳሸ ግድብ የሚደንቀው ባህሪው ይሄን ነው። ግድቡን እየገነባ እየሞላ እየገነባ እየሞላ የምትሄድበት ስርአት ስላለ ዝም ብሎ አንዴ ህንፃውን ገንብቶ ባንዴና ተሞላ የሚባል ግድብ አይደለም። በዛ መልኩ ነው የሚሄደው። ነው አሜሪካ ማለት መብት የላትም ስልጣንም የላትም ግብፅም የላትም ስምምነቱን የሚጻረር ነው። ይሄ ተቀባይነት የለውም። ኢትዮጵያ የሚቀጥለው ሐምሌ ላይ ዝናቡ ይመጣል ግድቧን ዘናብራ ትሞላለች ማለት። ስለዚህ ቀጣዩ ሁኔታዎች የድርድሩ ሂደት ምን ይመስላል? አሜሪካ ከታዛቢነት በግልጽ ወደ አደራዳሪነት አርቃቂምነትም ደርሳለች። ይሄ አደባባይ ምስጢር ሆኗል። ይሄ የአሜሪካ አቋም ስለሆነ አሜሪካ ስፍራዋን ይዛ በታዛቢነት የምትቀጥል ከሆነ እንሄዳለን ወይስ ደግሞ አሜሪካ ባለችበት በዚህ አይነት አቋሟ ላይ አንቀጥልም ወጥተን ሶስታችን አንድ ላይ ሆነን ድርድሩን እልባት ለማድረስ እንጥራለን የሚል እሳቤ ነው ያለው። ያም ሆኖ ግብጽ በዚህ ስምምነት አልስማማም አሜሪካ ከሌለች አልደርስም የሚባል ከሆነ በእናንተ በኩል ያለው የወደፊት የድርድር መልኩ ምን ሊይዝ ይችላል የሚል አስተሳሰብ አለ። ሁለተኛ አሜሪካ ትውጣ ወይም ኢትዮጵያ አሜሪካ ባለችበት አልሳተፍም ካለች የሚከተሉ ኢኮኖሚያዊ ወይም ፖለቲካዊ ጫናዎች አለፍ ሲልም መዘዞች ይኖራሉ፣ የሚል ስጋት አለ። ይሄ ጉዳይ በድርድር የሚፈታ ነው፣ ሌላ ምንም አማራጭ የለውም። ተደራዳሪዎቹ ደግሞ አንድ ውሀ ከአንድ ወንዝ እየጠጡ ሺህ ዓመታትን ያሳለፉት ታሪክ ጠገብ የሆኑት እነ ሶስት ሀገራት ናቸው። እነዚህ ሀገራት ድጋፍ ከፈለጉ ድጋፋቸው እርስ በርስ ነው እንጂ መሆን ያለበት በእጅ ጥምዘዛ በማሰራራት በዛቻ በማደናገርም በማንገራገርም የሚሆን የሚመጣ ነገር የለም። ኢትዮጵያ ያንን ልትቀበል አትችልም፣ ያውቁታል። ይሄ መፍትሄው አንድና አንድ ነው ማለት ነው። ፊት ለፊት ሶስቱ ሀገራት ባለቤት ሆኖ መደራደር ነው። ከዚህ የዘለለ ዛቻም ሆነ ማሰራሪያም ሆነ እንዲናረጋለን እንደዛ እናደረጋለን የሚል ተቀባይነት የለው። እንደሚታወቀው ኢትዮጵያውያን ቀናይን ማንነታችንን ለሉዓላዊነታችንን ያን ያውቁታል። ይበሱታል ብዬም አላምንም። በታሪክም በአንድም በሌላ መልኩ ፊት ለፊት ተጋፍጠውት ያዩት ጉዳይ ነው። ስለዚህ መፍትሄው ድርድር ከሆነ ችግሩ የመጣው ከማን ነው? ችግሩ የመጣው ከግብፅ ወገን ነው። አሁን ኳሷ በግብፅ ሜዳ ላይ ናት ማለት ነው። ከፈለጉ ድርድሩን መቀጠል ነው፣ ስርዓት ባለው መልኩ መቀጠል ነው የመሪዎች መግለጫ ስምምነት አለ ኢትዮጵያ ለዛ ታማኒ ናት ቁርጠኛ ናት ችግር የለብንም እሱን በተመለከተ ምንም የሚያወላዳ ነገር የለውም የሀገራቱን ፍትሐዊና ምክንያታዊ የመጠቀም መብት ጉልህ ጉዳት እንዳይደርስ የማድረግ በቅን ልቦና የመተባበር ይሄ ሁሉ መርሆዎች ያሉት ስለሆነ በኢትዮጵያ በኩል ውዥንብር የለም ይሄን በተመለከተ ስለዚህ ግብፅ ወደ ቀልቧ በመመለስ ዘመቻውንም ዛቻውንም ምንም ወደ ፊት ለፊት መደራደር አለባት ማለት ነው። ድርድሩ አላለቀም አልቆመም እኮ ድርድሩ። ሁን አሜሪካ ይህን መፈረም እንዳለባችሁ ትጠብቃለች። ያንን አልፈርምም ካላችሁ ላለመፈረም ወደዛ ወደ ስብሰባ ይኬዳል ወይስ መውጣት ትፈልጋላችሁ? ተናግረናል። እሱን ፊት ለፊት በኢፌዴሪ የውጭ ጉዳይ ሚኒስቴርም በኩል መግለጫ ወጥቶ በግልጽ የተነገረ ነገር ነው። ስምምነት የሚባል ነገር ይሄ በአንድ በኩል እኔ እንደ ተረት ተረትም ነው የማየው ኢትዮጵያ የምትቀበለው ስምምነት የተቀበላችሁም የለም ልትቀበል የምችለው ስምምነት የለም። ስለዚህ ይህን ኢትዮጵያ ትቀበል የሚል ዘመቻ አቃቃ ጨዋታ ነው። በአንድም በሌላ መልኩ የቅኝ ግዛት መንፈስ ያለው የቅኝ ግዛት የልጅ ልጅ የመሰለ ኢትዮጵያን የግብፅ የውሃ ቅኝ ለማድረግ የሚሞክር አካሄድ ኢትዮጵያ ልትቀበል አትችልም። ታዛቢውም ታዛቢነቱን መሳት እንደሌለበት ማመን፣ ወደ ውስጡ መመልከት ነው ያለበት። ይሄ ነው ሌላው በተደጋጋሚ በአንድም በሌላ መልኩ ክብርት ፕሬዚዳንታችን ክብር የቀድሞ ፕሬዚዳንታችንም ዶክተር ሙላቱ በአንድም በሌላ መልኩ በነበሩ ዲፕሎማሲ እንቅስቃሴዎች አይታቸዋል። ይህን ጉዳይ በተመለከተ የወንድማማች ሀገራት ጉዳይ ስለሆነ፣ የአፍሪካ ጉዳይ ስለሆነ፣ አፍሪካዊ ችግር ስለሆነ የሚያስፈልገው አፍሪካዊ መፍትሄ ነው ነው ተፋሰሱን ማዕከል ያደረገ መፍትሄ ነው የሚያስፈልገው ነው። ስለዚህ ያንንም ማስተዋል ያንንም ማየት ያስፈልጋል ማለት ነው። ስለዚህ ይህን ስምምነት አልፈረማቸውምና ተቆረጡ፣ ተሰቀሉ የሚለን አካል ይኖራል ብዬ አላምንም። ካለስ ምን ይሆናል? ምክንያቱም የአሜሪካንን ከዚህ በፊት የፈለገችውን የማግኘት አቅምም ሆነ ተሞክሮች አሉ። በርካታ ዓመታት በተለያዩ መንገዶች ሲከናወን ያለ ጉዳይ ነው። በዛም ላይ የተቻላቸውን ሁሉ ጫና ያደርጋሉ በተለያዩ አገሮች ላይ። እንደሚያውቁት በዓለም አቀፍ ግንኙነቶች ውስጥ ይህ እንግዳ ነገር አይደለም፣ ለአሜሪካ አስደናቂም አይደለም። የፈለጉትን ብለው ያንን የማግኘት ጉዳይ፣ በተለይም አሁን የወቅቱ ፕሬዚደንት ትራምፕ ባሉበት ሁኔታ ላይ በኢትዮጵያ በኩል ምን የምታቀርበው ነገር አለ? በአማራጭነት የአሜሪካንን ቀልብ ስቦ ወደ ኢትዮጵያ ወገን ወይም ቢያንስ ማዕከል ላይ እንድትቆም ገለልተኛ ሆኖ ለማድረግ በግብፅ በኩል የፍልስጤምና የእስራኤል ድርድር አለ። በዛ ውስጥ ግብጽ ተወሰነም ተጽዕኖ ፍልስጤሞች ላይ ማሳደር ትችላለች በሚል ያ አንድ በጎ አመለካከት ይኖራል። በኢትዮጵያ በኩል ኢትዮጵያ በምስራቅ አፍሪካም ሆነ በአሁኑ ወቅት በአፍሪካ ደረጃም ቢሆን ቀደም ሲል የነበሩ ደቡብ አፍሪካና ናይጄሪያ የነበራቸው ጫና ደክመዋል። ኢትዮጵያ የአፍሪካ የመሪነት ደረጃ ይዛለች፣ ያንን በአግባቡ ተጠቅማበታለች። ይሄን ያክል ኢንፍሉዌንስ እንዳላት በአፍሪካ ላይና ለአሜሪካ ከግብጽ ይልቅ ኢትዮጵያ እንደምትበጅ ያንን በመሸጡ በኩል በእናንተ በኩል ተሳክቶልናል የሚል እሳቢያ ያለ። በአብዛኛው የምትተቹት ዲፕሎማሲው ዘርፍ ኢትዮጵያ ራሷ በአግባቡ ያለችበትን ስትራቴጂያዊ ኃይል ምን ያህል እንደሆነ በውል የተረዳች አይመስልም። ያንንም በአግባቡ አትሸጥም የሚል ትችት ስላለ ኢትዮጵያ እንደ ሀገር ሲጀምር ድጋፏን ምርኩዟን ሕዝቧ ነው። ይሄ ሊሰመርበት ይገባል። ኢትዮጵያ እንደ ሀገር የምትቆመው በራሷ ነው። ይሄን ግድብ በተመለከተ ሶስቱ ሀገራት የጋራ መግባባትን ደርሶ ፍላጎት አለን ያን ነው ያንን እናግዛለን የሚለው አካላት ካሉ ያ የሚታይ ይሆናል ማለት ነው። ከዛ ውጪ አሜሪካን ብትወድ ኢትዮጵያን በተመለከተ እንዲህ ናት ብላ የምታዋት ሀገር አደለችም። ኢትዮጵያ አሜሪካ የራሷን መሰረታዊ ጥቅሞች፣ ስትራቴጂካዊ ጥቅሞች ግራና ቀኝ የሚታገር ናት ብለን እናምናለን፣ እንጠብቃለን። ያንን ግራና ቀኝ አይቶ መወሰን የራሳቸው ድርሻ ነው። አሁን ጥያቄው በጫና የሚመጣ ነገር የሚቀየር ነገር አለ ወይ ነው። ቢሆን እንኳ ጉዳዩን ከሌላ ነገር ጋር ለማገናኘት ምን ሀሳቦች ካሉም ያም ስህተት ነው የሚሆነው። አይጠቅምም። ጉዳዩን ይበልጥ ከማወሳሰብ የዘለለ ነገር ፋይዳ የለውም። ስለዚህ ሲጀምር ጉዳዩን ቅድም እንዳልኩት ለሶስቱ ሀገራት ብቻ መተው ያስፈልጋል። ዋና ተደራዳሪዎቹ ባለቤቶቹ እነሱ ስለሆኑ ማለት ከዛ የዘለለ ነገር ፍሬ ያፈራል ወይ ነው። ኢትዮጵያ ይህን ጉዳይ የተለያዩ የአሜሪካ አካላት እንዲረዱ ለማድረግ ጥረት አድርጋለች እያደረገችም ነው። የራሱ የሆኑ ለውጦችም አሉት። ፎርስ ክቡር የውጭ ጉዳይ ሚኒስትራችን ካሁን በፊትም እንዳሉት አሁን ላለው የአሜሪካ አስተዳደር የተዛባ ወይም የተሳሳተ መረጃ ለአሜሪካኖቹ በግብጽ በኩል የማቅረብ ነገር ነበረ። ለምሳሌ ግድቡ ያስጠማናል፣ ያስርበናል ውሃውን እንዲያድርጉ ወደዚያ ያፈሳል ወደዚያ ይወስዳል የሚል ነገር ነበረ ያን ነገር መቅረፍ ተችሏል ያ እንዳልሆነ ያ የግብጽ አስተያየት ወይም አረዳድ ስህተት እንደሆነ ለማሳየት ተሞክሯል የራሱም ለውጦችም አሉ ስለዚህ ጉዳዩን ይበልጥ እንዲረዱ የማድረግ ነገር አበክሮ መስራት ያስፈልጋል በእኛ በኩልም እየተሰራ ያለው ነገር ያ ነው ያንን አጠናክረን እንቀጥላለን ማለት ነው ይሄ ሲባል የፌብሩዋሪ 28ቱን ስቲቨን ምንሽንን መግለጫ ሲመለከቱ ወደ ግብፅ ወገንተኝነት ቆመዋል። ይህ ባለበት ሁኔታ በእርግጥ ከኢትዮጵያ ወገን እንዲቆሙ ወይም ደግሞ ነጻና ገለልተኛ ከሆነ በኩል እንዲቆሙ ማድረግ ተችሏል። ካልሆነስ ቀጣዩ ስትራቴጂያዊ አቋም በኢትዮጵያ በኩል ምን ሊሆን ይገባል ቁርጥ ባለ መልክ ወይም አሜሪካ መንግስት የበለጠ ግንዛቤ እንዲጨብጥ ፍልስጤም እና እስራኤል ጉዳይ ያለ አንዱ ግልጽ የሆነ ነገር ነው። ፕሬዚደንት ትራምፕ በአደባባይ የሚናገሩት ነገር ቢኖር የኖቤል ሰላም ሽልማት ተሸላሚ መሆን ይፈልጋሉ። ለዚ አንዱ ዋነኛ ፕሮጀክታቸው በፍልስጤምና በእስራኤል መካከል ያለውን ጉዳይ በሳቸው መንገድ ዲል ኦፍ ተ ሴንቸሪ ባሉት አዲሱ ፖሊሲያቸው በዛ ያንን ለመከወን ብርቱ መነሳሻ ፖሊሲ ያለ እና በዚህ በኩል ያንን ሚዛን ለማስጠበቅ ምንድን ነው የሚሆነው? የሚቀጥለው ድርድር አሁንም አሜሪካ በዚሁ አቋም ባለችበት ነው ወይ? የሚቀጥለው እንግዲህ አቋማቸውን ቀይረዋል አልቀየሩም፣ እንግዲህ አሜሪካኖቹ የሚመልሱት ጉዳይ ነው። ሁለተኛ፣ እዚህ መካከለኛው ምስራቅ ወይም የእምነት ዓመቱ ውል ከሚባለው ነገር ጋር ያገናኛሉ ይህን ጉዳይ እነሱንም፣ ይህንን እነሱ ነው የሚያውቁት። እኛ አባይ ራሱን የቻለ አስራ አንድ ሀገራት የሚጋሩት ወንዝ ነው። በዛ መልኩ የሀገራት ጉዳይ ሆኖ ይቀጥላል ነው ከዛ ውጪ የሚደረጉ አንዳንድ አካሄዶች ተቀባይነት የላቸውም፣ ምክንያቱም ጉዳዩን ከማወሳሰብ የዘለለ መፍትሄ ስለማይኖራቸው ማለት ነው። እንግዲህ የአሜሪካ ፕሬዚዳንት ይህን ነገር በማድረግ የኖቤል ሽልማት ያገኛሉ። ያ ከተስማማን ችግር የለብንም፣ ግን ይቅናቸው እንግዲህ የኖቤል ሽልማት። ሰላምን ግን ማረጋገጥ ያስፈልጋል አ ይቅናቸው ከማለት ሌላ እኔ እንደ አንድ ግለሰብ ምናክረው ነገር የለም። ዞሮ ዞሮ ግን ምንድን ነው ይህ ጉዳይ በተመለከተ ዘላቂ መፍትሄ የሚያመጣ ውል ሊደረስ የሚችለው የትሩዶች ጉዳይ በመሆኑ፣ የሉዓላዊነት ጉዳይ በመሆኑ፣ ይህ ተፈጥሯዊ የመጠቀመበትን ጉዳይ በመሆኑ በሀገራቱ መካከል ባለቤትነት በሚደረግ ድርድር እንጂ ዘላቂ ባልሆነ መልኩ በእጅ ጥምዘዛ ወይም ጊዜያዊ ሞቅታዎች እና ቸበርቻቻ ነገር ይሄን እንፈልጋለን ይሄ መሆን አለበት ከሚል እይታ ብቻ በሚደረጉ አካሄዶች ሊመጣ አይችልም ነው የእኛ አረዳድ። ስለዚህ ቀጣይ ድርድሩ መካሄድ አለበት። ድርድሩ ሲካሄድ እንደው ነጭ ፈረስ ላይ እየተንጎማለሉ ይህንን ነጭ ፈረስ ለዘላለም ነው ይዛለው እናንተ አትነኩም አሁን አትጠጡም አትቀምሱም የሚለው አካል የሚለው ሀገር ወደ ቀልቡ ተመልሶ አሀ ይሄ ነገር የጋራ ሀብት ነው፣ ይህን ነገር መቀየር አለብን፣ መተባበር አለብን፣ እንዲያውም በብዙ መልኩ በኢንቨስትመንቱም፣ በተፈጥሮ ሀብት ልማቱ እንደዚህ ብለን የወንዙን ደህንነት ጤንነት ጠብቀን አብረን በጋራ እየለማን እያደግን ተባብረን መቀጠል ያለብን የሚለውን አመለካከት የግርጌ ተፋሰስ ሀገሩ ማምጣት አለበት ማለት ነው ያ ካልሆነ ድርድሩም እንቅፋት ይሆናል ለእነሱም የሚበጃ አይሆንም ማለት ነው ስለዚህ ኢትዮጵያ ድርድሩ እንዲቀጥል ፍላጎቷ ነው እና ድርድር ደግሞ በቅን ልቦና ላይ የተመሰረተና አሩታ የሆነ ትክክለኛ የሆነ የይስሙላ ሳይሆን የእውነት ድርድር እንዲሆን ትፈልጋለች። እንደዛ እንዲሆን ደግሞ ማድረግ የሚችለው የግብፅ ወገን ነው ማለት ነው። ከዚህ ዝም ብሎ ያልሆኑ አጀንዳዎችን በዚህም በዛም እያመጡ ከአጀንዳ ለማድረግ ከመጣር በዋናው ጉዳይ ላይ ትኩረት እንዲደረግ በማድረግ ወደ ቀልሙ መመለሻ ያለበት በመሆኑ ማለት ነው። በኢትዮጵያ በኩል ከአሁን በፊቱም ተገልጿል። የራሳችን አማራጮች አሉን። የራሳችን ሰነድ ዝግጅት አለ ሲደርስ የምናየው ይሆናል በራሱ መንገድ የሚሄድ ይሆናል ማለት ነው ለወደፊት በመንግስት ደረጃ የሚገለጽ ይሆናል ማለት ነው ቀጣዩ የድርድር ሂደት በያዝነው ዓመት ውስጥ በምን ያህል ወራት ጊዜ ውስጥ እንደገና ሶስቱ አገራት ተገናኝተው የድርድራቸውን ለመቀጠል እሳቤ አለ በአሁኑ ወቅት በምን ሁኔታ ላይ ነው ያለው የሚቀጥለውን ዙር ድርድር ለማስቀጠል እንግዲህ እሱም ገና ነው የምናውቀው ነገር የለም ቅድም እንዳልኩት ነው እንግዲህ አሁን ኳሱ ግብጽ በሚባል ሀገር እጅ ነው ያለው በእነሱ ሜዳ ነው ያለው። ከዛ አስተሳሰባቸው ወጥተው አይ ይህን ነገር እናስተካክል፣ ተሳስተናል በዚህኛው መንገድ ብንሄድ ይሻላል። ኢትዮጵያ ትክክለች ግን መውጣት ያለባቸው እነሱ ናቸው። እንግዲህ ያን ሳያደርጉ ብቻ እየዞሩ ኢትዮጵያ ይህንን ነገር ትፈርም፣ ታድርግ የሚሉ ዘመቻዎች በአንድም በሌላ መልኩ እያየን ነው። ያ በሆነበት ሁኔታ ለውጥ ይኖራል የሚል እምነት የለኝም። ሁለት የተለያዩ አታዮች አሉ። የሁለት ሺህ አስራ አምስቱን የመርሆች ስምምነት፣ የካርቱሙን ፊርማ ላይ በአንድ በኩል ያለው አማራጭ ትክክል ነው፣ ወደ ድርድር፣ ወደ ስምምነት ለማምጣት እንደ አንድ ማዕቀፍ ሊቆጠር ይችላል፣ አዎንታዊነት አለው ብሎ የሚላሉ በሌሎች በኩል ደግሞ በእርግጥ እሳቤው ጥሩ ጥቁርም ቢሆን ግን በውስጡ ያሉት ዝርዝሮች ከተለያዩ አንቀጾች ከአንቀጽ ሶስት እስከ ስድስት ድረስ ያሉት አሳሳቢ ናቸው ብለው የሚያነሱ አሉ። በተለይም እዛ ላይ እንደዚሁ የዚህ የግድቡ አላማ በሚመለከት አንዱ የግድቡ አላማ ሀይልን ማመንጨት ነው ብሎ የሚያበቃ ነው። ያ ኢትዮጵያን ጥቅም ሊጎዳ ይችላል ውስን ነው ና እሱ ሊስፋፋ ይገባል የሚል ሀሳቢ ያላቸዋሉ። ከዛ ባሻገር ይሄንን በኢትዮጵያ በግልጽ ከመድርድር ውስጥ ከመግባታ በፊት ግብጾች በአቋምነት እንዲያውቁት የ1929 እና 59 የቅኝ ግዛት ስምምነቱ ኢትዮጵያን አያስገድድም የሚል በሚቀጥሉት የስምምነት ፍርርም ላይ በግልጽ በጽሁፍ መቀመጥ መቻል አለበት፣ ለአንዴና ለመጨረሻ ያንን የቅኝ ዘመን ድርድር ለመቅረፍ የሚል ሀሳብ ያላችሁ አሉ። ለእናንተ ይህንን ማገራት የሚሹ ይህንንስ እንደምን ይመለከቱታል? የመሮች መግለጫ ስምምነት ኢትዮጵያ ቁርጠኛ ናት ስንል ምክንያታዊ ስለሆነች ነው። መሰረታዊ በሆነ መልኩ ሰነዱ ኢትዮጵያ የሚጎዳ ሰነድ አይደለም፣ የሚጠቅማ ሰነድ ነው። ያንዳንዱን እያንዳንዱን አንቀጽ ልብ ብለን ካየ ነው። ለምሳሌ የመጀመሪያው መርህ ሰ ትብብር ነው። በቅል ልቦና ስለምንተባበር ነው። ሁለተኛው መርህ አሁን አቶ ከሰውን አንተ ያነሳው ነገር አለ። ስለ ኤሌክትሪክ ማመንጨት ብቻ ነው አይልም። ግድቡ ዲዛይን የተደረገው ለሀይል ማመንጫ ነው። ከግድቡ በታች በመስኖ የምናለማው ፓርቲኩላር ቱሪስ ግድብ ነው። ስለዚህ ግድብ ነው እያወራ ነው ያለ የለንም በመስኖ የሚለምን ያክል እዛ አለም ላይ የሚለው ምንድን ነው? የታላቁ የኢትዮጵያ ህዳሴ ግድብ የሀይል በማቅረብ ስለ ልማት ያወራል፣ ያምር ስለ ዘላቂነት ያወራል፣ ሳስተነብል ዴቨሎፕመንት ያወራል። መሰረቱ እዛ ውስጥ ያለው አገላለጹ ሰፊ ነው። የልማት ጉዳይ ስለሆነ ኢትዮጵያ መስኖ አታድርግ፣ መስኖ መገንባት የለባትም ማድረግ የሚል የለውም። የአባይን ውሃ አጠቃቀም በተመለከተ ኢትዮጵያ አጠቃላይ በናይል ተፋሰስ ወደ ሁለት ነጥብ ሰባት ድረስ የሚደርስ ቁጥሩ አከራካሪ ነው፣ ግን እስከ ሁለት ነጥብ ሰባት ሚሊዮን ሄክታር የሚደርስ መሬት አላት፣ የሚለማ አጠቃላይ በናይል ተፋሰስ የኢትዮጵያ በተከዜ በአባይ እና በባሮ አኮቦ ተፋሰሶች ንዑስ ተፋሰሶች ማለት ነው። ያንን ታለማለች አሁንም እያለማች ነው፣ መስኖች አሏት በተለያየ ቦታ። ስለዚህ ይሄ አንድ መሰረታዊ ነገር ነው ማለት ነው። እያወራን ያለ ነው ስለ አንድ ግድብ ስለሆነ እዛ ላይ ትኩረት ብናደርግ፣ ሁለተኛ ከመርህ ሶስትም ጀምሮ መርህ አራትም ቢሆን አምስትም ቢሆን ስድስትም ቢሆን ምንም ችግር የለባቸውም። ለምንድን ነው ያንን የምለው? ይህን ናይል ትብብር ማዕቀፍ ስምምነት ውስጥ የተካተቱ ጉዳዮችን ነው እዚህ ያመጣ ነው። ስለ ፍትሐዊና ምክንያታዊ አጠቃቀም ነው። ጉልህ ጉዳት ስላለማድረስ ነው። አምስተኛው መርህ ደግሞ ስለ ግድቡ ሙሌትና የውሃ አለቃቀቅ ደንብና መመሪያ ስለማዘጋጀት ነው። ምንም ችግር የለባቸውም። ስለ ግድቡ ደህንነትም የሚያወራው ቦታ ቢሆን ኢትዮጵያን የሚያደንቅ የሚደግፍ ኢትዮጵያ እያደረገች ያለችው ነገር ጥሩ ነው የሚል ነው። ስለ መረጃ ልውውጥን በተመለከተ ጥናቶቹን ለማካሄድ ሶስቱ ሀገራት በቅን ልቦና መረጃ ይለዋወጣሉ የሚል ነው። ስለ ዘላቂነትን እንደዚሁ ነው የሚያወራው የሀገራቱ ሉዓላዊነት ባስከበረ መልኩ መቀጠል እንዳለበት ይሆናል። ስለ ግጭት አፈታትን በተመለከተ እንደዚሁ አስረኛው መርህ ግልጽ የሆነ ነገር ነው። ስለዚህ የመሪዎች መግለጫ ስምምነቱ ለእኛ ምን አለው፣ ምን አተረፈልን የሚለውን አተኩሮ ማየት ያስፈልጋል። ወደ ውስጣችን መመልከት ያስፈልጋል ማለት ከዚህ አንጻር የመሪዎች መግለጫ ስምምነት ፋይዳዎቹ በርካታ ናቸው። በግብፅ በኩል ምናልባት ይህ ሰነድ የሚወደድ ሰነድ አደለም እውነት ለመነጋገር እና ምክንያታዊ የውሃ አጠቃቀም የሚለውን መርህ፣ ጉልህ ጉዳት አለማድረስ የሚለውን መርህ በግልጽ ቁልጭ አድርጎ ስላስቀመጠ ይሄ ደግሞ ከግብፅ አለኝ ከምትለው የቅኝ ግዛት የውሃ ድርሻ ጋር የሚጋጭ ስለሆነ አስራ ዘጠኝ ሀምሳ ዘጠኝ ስምምነት የመሪዎች መግለጫ ስምምነትን በመፈራረም እኮ ግብፅ የአስራ ዘጠኝ ሀምሳ ዘጠኝ ስምምነት ሽረዋለች። በራሷ ዝም ብሎ አልሞት ባይ ተጋዳይነት መፍጨርጨሩ ነው እንጂ የመሪዎች መግለጫ ላይ ፍትሐዊና ምካታዊ አጠቃቀም ተቀብያለሁ ብለ የአባይን ውሀ ብቸኝነት ተጠቃሚ ያደርገኛል የሚል ስምምነት ካልተቀበላቸው የሚል ሁለቱ ይጋጫል። ይህንም ተከትሎ ነው በግልጽ በሆነ መንገድ ምክንያቱም ያው እንደሚያውቁት ከተሞክሮ እርሶም ወቅ ሆነ ከዚህ በፊትም በነበሩት በተለያዩ ንግግሮች ላይ ከግብጽ ጋር ለአመታት ላስቆጠሩ ጉዳዮች አዲስ ነገር አይደለም። የአቋም መቀያየር ብዙ ጊዜዎች ይታያሉና የአመኔታ ስለሌለ በኢትዮጵያውያን ዘንድ ይህንን በግልጽ በሚቀጥለው ስምምነት በምታደርጉበት ወቅት የ1929ና የ59 በተለየ በቅኝ ግዛት ስምምነቱ ላይ ኢትዮጵያን አያስገድድም የሚል ግልጽ በሆነ አንድ ራሱን የቻለ አንቀጽ ይዞ ቢቀመጥ የሚል ሀሳብ አላቸው። የሚያዋጣ ነው። እሱ ራሱ እንችሉ ያለ ነገር ነው። ትልቁ ነገር ምንድን ነው? ኢትዮጵያ የራሷን መብት አረጋግጣ አስከብራ የሄደችው ወ የሚለው ነው። ምንም ይሄ ጥያቄ ውስጥ የሚገባ ነገር አለ። በግልጽ የሚካተትም ነገር ነው። ከአሁን በፊትም በተለያዩ የድርድር ሂደቶች የታየ ጉዳይ ነው። ምንድን ነው? እስካሁን ድረስ እያንዳንዱ የመጣንባቸው ሂደቶች እንቅፋቱ ይሄው ነው። ምክንያቱም ኢትዮጵያ መደረግ የለበትም ትላለች። ግብጽ በተዘዋሪም ሆን ለማስገባት ትሞክራለች። አሁንም የተፈጠረው ነገር ያን ነው። ስለዚህ ይሄ በግልጽ የኢትዮጵያን ጠንካራ አቋም የሚያሳይ ነው ማለት ነው። ሌላው አንዱ ተለይ ለማበረታቻ ና ኢትዮጵያ መግፋት አለባት በአሁኑ ወቅት ጅማሯ ጥሩ ነው፣ ግን የወደፊት ብዙ ስራዎች ይጠብቋታል ብለው ከሚነሱ ጉዳዮች አንዱ ቀደም እንዳነሱት በተለይ እዚህ የህዝብ ግንኙነት ስራ በሚዲያ ላይ ቀርቦ ወቅታዊ የሆኑ መረጃዎችን ለኢትዮጵያውያን የማስረዳቱ የድርድሩን ሂደቶች አላማዎች፣ መነሻዎችና መዳረሻዎች አሁንም እያደረጉ ያሉት በእርግጥ ይሄ ነው፣ እነዛን የመግለጹ ከዛም ባሻገር በሁለቱ በቀድሞና በአሁኗ ፕሬዚዳንት አማካኝነት እንደዚሁ ዲፕሎማሲያዊ ዘመቻዎች ተካሂደዋል። ኢትዮጵያን አቋም እንደዚሁ ለመግለጽ አሁንም ቢሆን ጅማሮ መልካም ነው፣ ግን ወደፊትም ይህ መቀጠል አለበት። በዚህ ዘርፍ ግብጾች የተሻለ ግንዛቤ የማስጨበት አቅማቸው እዛ ላይ ነው ተብሎ ይጠቀሳል። ይሄንንስ ወደፊት ለመግፋት አዲስ ስትራቴጂ የተነደፈ አለ ወይስ ባለፈው ነው የሚቀጥለው? የዲፕሎማሲም ሆነ የህዝብነት ስራችንን አጠናክረን እንቀጥላለን። እኛ ኢትዮጵያውም ጉዳዩ የራሱ ጉዳይ ስለሆነ እያወቀው ነው ያውቀዋል። የዓለምን ማህበረሰብ፣ የኢትዮጵያን ትክክለኛ አካሄድ፣ ፍትሀዊ የሆነ አካሄድ፣ ምክንያታዊ የሆነ አካሄድ እንዲረዳ ጥረታችንን አጠናክረን እንቀጥላለን። በተለይም በውጭ ሀገር ለሚኖሩ ኢትዮጵያውያን በመላው ዓለም ተበትኖ ላሉ የዲያስፖራ ማህበረሰብ አባላት ህዳሴ ግድብን በተመለከተ ከነሱ ምን ይጠበቃል? መንግስት ይሄንን እንደ አንድ አላማ አድርጎ አንድ የልዑክ ቡድን አዘጋጅቶ በተለያዩ ሀገራት እየዞረ ገለጻ የሚያደርግ በውጭ ጉዳይ ሚኒስቴርም ሆነ በውሃ መስኖና ልማት ሚኒስቴር ሁለቱ በተቀናጁበት እየዞሩ ግንዛቤ የሚያስጨብጡ አንድ የልዑክ ቡድን ወደ ፊት ለመላክ አሳቢ ያለ ወይስ በምን መንገድ ነው ባህር ማዶ ያለው በህዳሴ ግድብ ላይ የተለያዩ መልኮች ድጋፎችን እንዲያደርጉ በሚኖሩበት ሀገሮች ዲፕሎማሲያዊ ጫናዎች ለማሳደር እንዲጥሩ ጥልቀት ባለው መንገድ ደግሞ አባይ ምን ማለት ነው ህዳሴ ግድብ የሚለውንም ግንዛቤ ለማሳደር አዲስ ነገር አለ ወይም በዚህ አጋጣሚስ የእርሶ ጥሪ ምን ይሆናል ወይም ማሳሰቢያ? የእያንዳንዱ የኢትዮጵያ ህዝብ ጉዳይ ነው። የመንግስት ሰው ብቻ ተብሎ የሚተው ወይም ለተወሰነ ቡድን ብቻ ተሰጥቶ የሚተው አይደለም። የእያንዳንዱ ኢትዮጵያዊና ትውልድ ኢትዮጵያዊ ጉዳይ ነው። ከአሁን በፊት መንግስት በተለያየ ጊዜ በኤምባሲዎች በኩል ከፍተኛ ጥረት አድርጎ ህዝቡን አስተባብሮ ዲያስፖራውን እንዲንቀሳቀስ ለማድረግ ከፍተኛ ጥረት አድርጓል። ከዛ ባሻገር ግን ትውልድ ኢትዮጵያውያን እና ኢትዮጵያውያን ባለሙያዎች በአንድም በሌላ መልኩ ራሳቸውን እያደራጁ ከፍተኛ የሆነ ገዛ አድርገዋል እያደረጉም ይገኛሉ። በአሜሪካም በአውሮፓ ያን ነገር አስተውለናል። በዩኒቨርሲቲዎች ያሉ ምሁራን ለምሳሌ እናንተ አካባቢ ወደ አውስትራሊያ አካባቢ ውሃ ላይ የሚሰሩ ባለሙያዎች ያሉ የማውቃቸው እና እነሱ መውጣት አለባቸው። አሁን ኢትዮጵያ ኢንተርናሽናል ፕሮፌሽናል ሳፖርት ፎር አባይ ወይም ኢፕሳ የሚባል በኢትዮጵያና ትውልድ ኢትዮጵያውያን በሁለት ሺህ አስራ ሶስት የተቋቋመ አንድ ቡድን አለ። ኢትዮጵያ በአባይ ግድብ ዙሪያ ለማገዝ የተለያዩ ጥናታዊ ጽሑፎች እያቀረቡ ነው አወጥተዋል ተከታታይ፣ በጋዜጣም ተጽፏል፣ ሳይንቲፊክ የሆኑ ጆርናሎችም አሳትመዋል። አሁን እኛ አንዱ ትልቁ ድክመት ረጅም ጊዜ የነበረው ምንድን ነው? ሀቲት መገንባት ላይ ነው። የግብፅ ሳንክሽን ዲስኮርስ ወይም ደግሞ የተጫነብን ሀቲት ጋዜጠኞቻችን ሁሉ እስከ ማሳሳት ደርሷል። ስለዚህ ዲያስፖራው በተለያየ ዩኒቨርሲቲ ያለው ዲያስፖራ ምሁራኑ በተለይ ምሁራኑ ኢትዮጵያውያን ላይ መስራት አለባቸው። የሚቀጥለው ትውልድ ላይ መስራት አለባቸው። መሳብ አለባቸው። ማስተማር አለባቸው። ሳይንሱን ማስጨበቅ አለባቸው። በተለያየ ሙያ ዘርፍ ያን ነገር ማድረግ አለባቸው። አሁን ላለው ጉዳይ ግን፣ ወጥቶ ኢትዝማይዳም እንዳሉት ክቡር ውሃ ሚኒስትሩ፣ ይሄ ግድብ የኔ ነው የሚለውን ወጥቶ መግለጽ አለበት። በአንድም በሌላ መልክ፣ ሳይንሳዊ በሆነ መንገድ ፋይናንሻል ድጋፉ፣ የሞራል ድጋፉ፣ የፖለቲካ ድጋፉ እንዳለ ሆኖ ኤቪደንስ ቤዝድ በሆነ ما سرجان بهذا ملكو ይሄ ነው እውነታው፣ እያሉ በአንድም በሌል መልኩ ያን ነገር ለአለም ማህበረሰብ ከቅርብ ጓደኞቻቸውም ጋር ማውራት ሊሆን ይችላል። ያ የግብፅን የተሳሳተ ሀቲት ግንባታ የሚያፈርስና ትክክለኛውን ነገር የሚያሳይ ስለሆነ በዛ መልኩ መንቀሳቀስ ያስፈልጋል። ጥራታዊ ጽሁፎች ማቅረብ፣ ጋዜጦች ላይ መጻፍ፣ እንዲሁ እናንተ ለምሳሌ የምታደረጉት አንድ ትልቅ ነገር ነው። አቶ ካሳ ሬዲዮ ጣቢያ እናንተም አላችሁ። የተለያዩ አለም አካባቢዎች ያሉ ኢትዮጵያን ሬዲዮ ጣቢያዎች ቴሌቪዥን ጣቢያዎች እንደዚህ የሚመለከታቸውን የባለድርሻ አካላት ሆነ ባለሙያዎች እየጋበዙ በዚህ ጉዳይ ማናገር ይበል የሚያሰኝ ነው። ለምሳሌ አሁን አሜሪካን ሀገር እንደ እነ ማህመድ ተኩያ አይነት ልጆች አሉ። ኢፕሳብ ያለው ቅድም እነ ዶክተር በላቸው ጨከነ የሚያደርጓቸው ነገሮች አሉ። ከለንደን እነ ዶክተር ዘራይ ደጎ የሚያደርጓቸው ነገሮች አሉ። ከአበርዲን ይሄ ቀላል አይደለም። አሁን ደግሞ መሐመድ አለሩሲ የሚባል ልጅ አለ ለምሳሌ በአረቢኛ ለዛውም። ማለት እንደዚህ ከፍ ያለ ድጋፍ የሚያስፈልገው ነው። ምሁራን አዲስ አበባ ዩኒቨርስቲ የሚያደረጉት እንዳለ ሆኖ በውጭም ያሉት ይህን ነገር አጠናክሮ መቀጠል አለባቸው። እጅ ለእጅ ነው። እኛ ኢትዮጵያ እንደምታወቀው ነው። ይሄ አባይ አድዋ ነው፣ ይሄ ግድብ አድዋ ነው ሲባል በምክንያት ነው። ብሔርም፣ ጾታም፣ ቋንቋም ምንም ሳያገድበው ሁሉንም ኢትዮጵያ አንድ አድርጎ በሀገር ፍቅሮ የሚያንቀሳቅስ የኢትዮጵያ የማንነት የሚያርፍበት ትልቅ ሀገራዊ ፕሮጀክት በመሆኑ ፋይዳው ከፍ ያለ በመሆኑ ለኢትዮጵያ የሞትን የሽረትን ጉዳይ ነው፣ የህልውና ጉዳይ ነው። አባይ ዝም ብለን አንድ ተራ ግድብ አድርገን ማየት የለብን። ስልሳ አምስት ሚሊዮን ህዝብ ጨለማ ውስጥ የሚኖር ይዘን ይሄ ማለት በብዙ መልኩ ነው የሚመነዘረው። ስራ የለም፣ መብራት የለም፣ የጤና አቅርቦት የለም፣ የትምህርት አቅርቦት የለም። ይሄ ሁሉ አለው ግን በአለኝታ ደረጃ ስናየው አርባ አምስት ሺህ ሜጋዋት ማመንጨት እንችላለን። ሰላሳ ሺ አባይ ውስጥ ነው ያለው ሁለት ነጥብ አራት እስከ ሁለት ነጥብ ሰባት ሚሊዮን ሄክታር በመስኖ የሚለማ መሬት ይዘን አሁንም ተጅዳት የሆነ ኑሮ ነው የምኖረው። መቀየር አለብን። እንደዛ ደግሞ ኢትዮጵያ ያላት ሀብት ውሃ ነው። ውሃ መጠቀም አለባት። ካለን የውሃ ሀብት ሰባ በመቶ አባይ ነው። ይሄ ማለት ቀላል አይደለም። ወደ አርባ አምስት ሚሊዮን ህዝብ የሚሆን በቀጥታ በተፋሰሱ ይኖራል። ከዘጠኙ ክልሎች ውስጥ ስድስቱን ክልሎች የሚያቋረጥ ስለሆነ ውሃ ዘጠና ሰባት ዘጠና ስምንት በመቶ የሚሆነ የሀገሪቱ ህዝብ የሚኖረው በነዚህ ስድስት ክልሎች ነው። ከአፋር፣ ከሶማሊያ እና ከሀረሪ ክልል ውጪ ስድስቱ ክልሎች በዚሁ በአባይ ውስጥ የሚያልፉ ናቸው። ይሄ ትልቅ ነው ፋይዳው። እስካሁን ድረስ ኢትዮጵያን ለመውረር ጥረት ያደረጉ አካላት በሙሉ መነሻውም መድረሻውም አባይ ነው። አድዋን ጨምሮ በአንድም በሌላም መልኩ እንግሊዝ የአባይ ውሃ ጥቅማ እንድጠበቅ ነው ጣሊያንን ወደ ምጽዋ እንድትቀርብ ያደረገችው። የጉንደት፣ የጉራ፣ የሰዓቲ፣ የዶጋሊ ጦርነቶች በሙሉ የዛ ውጤቶች ናቸው። ይሄ ግልጽ የሆነ ነገር ና ያን ነገር አስበን የማንነት የታሪክ የመኖርና ያለ መኖር ጉዳይ መሆኑን አስበን ልንንቀሳቀስ ይገባል። እና ከዛ አንጻር አይቶ እንደ ኢትዮጵያዊ በህብረት መቆሙ የሀገራችንን ብሔራዊ ጥቅም ማስጠበቅ፣ የአባቶቻችንን አሻራ ማስቀጠል እንችላለን ማለት ነው። አቶ ካሰ፣ እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረ ገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሐሪክን ይጎብኙ።